ይህን ያህል የህግ ታራሚ ሲለቀቅ በዩናይትድ ስቴትስ ታሪክ የመጀመሪያ ነው። በሀገሪቱ አናሳ የህብረተሰብ ክፍል ከሚባሉት አፍሪካ አሜሪካውያንና ሜክሲካን አሜሪካውያን በአብዛኛው በሚባል መልኩ እነሱን በመጠጋት የስራ ፈቃድን ለማግኘት በህገ ወጥ በሀገሪቱ ውስጥ ገብተው ያልተሳካላቸው ናቸው። እነዚህ እስረኞች የፕሬዝዳንት ኦባማ አስተዳደር ሰዎቹ እንደተያዙ ወደ ሀገራቸው ወዲያውኑ እንዲ لا كوب ይህንን ለማስፈጸም የቀረበውን ሕግ ከዓመታት በፊት ወግ አጥባቂዎቹ ሪፐብሊካንና ዲሞክራቶቹም ጭምር ሳይቀበሉት ቀርተዋል። ምክንያታቸው ደግሞ በህገ ወጥ ወደ ሀገራቸው የገቡት ሰዎች ተቀጥተው ቅጣታቸውን ከፈጸሙ በኋላ ወደ ሀገራቸው መሸኘት አለብን የሚል ነው። ለስደተኞቹና እስረኞቹ መብት የሚታገለው የማህበራዊ ድረገጽ አምደኛው ጄሰን ፋተን ስደተኛውን በህገ ወጥ መልኩ ሀገሬ ገባ ብሎ ማሰሩ መፍትሄ ያለመሆኑን ከተናገረ በኋላ መፍትሄውን እንደሚከተለው ይገልጻል። የስደተኞችን ጉዳይ በተመለከተ ህጉ ተሻሽሎ በአዲስ መልኩ ሊቀርብ እንደሚገባ ይሰማኛል። በዚህም መሰረት ዶክመንት ወይንም ደግሞ ማስረጃ የሌላቸው ስደተኞችን ቀለል አድርገን ዜግነት ልንሰጣቸው ይገባል እንጂ አይከፋም። እንዲህ አይነት አካሄድ የአሜሪካንን ታላቅነት ያበስራል፣ ትልቅም ስራም ነው። በዚህ መሰረት ለሁሉም ስደተኛ ከሁሉም ዓለም ለመጡት ህጋዊ የስደተኝነት ከለላ አግኝተው የአሜሪካ ማህበረሰብ አካል እንዲሆኑ ማድረግ አለብን። አምደኛው የማህበራዊ ድረገጽ ጄሰን ፋተን፣ ቅድመ አያቱ ከቻይና የመጡ ናቸው። አስተያየቱን ይቀጥላል። በመሰረቱ ስደተኞች እንግሊዝኛን ለመግባቢያ ለመጠቀም መማር አለባቸው። ዜጋም ለመሆን እንደ ሞተር ያገለግላቸዋል። አንዳንዶቹ የታሰሩት መግባባት ባለመቻላቸውና ራሳቸውን በተገቢ ሁኔታ ያለመግለጻቸው ነው። እኔ እነዚህንና ለመሳሰሉት መብቶችም የምታገለው መሪዎቻችን በስደተኞችና መሰል ጉዳዮች ላይ አሁን መፍትሄ ባይሰጡም በረጅም ሂደት መፍትሄ ይገኛል የሚል እምነት ስላለኝ ነው ብለዋል። በሌላ በኩል ይህንን የሚያህል እስረኛ በአንድ ጊዜ መልቀቁ ስራ ወዲያው ለማግኘት ስለሚቸግር ተመልሰው ወደ ነበሩበት የወንጀል ድርጊት እንዳይመለሱ ስጋት አለ። የእስር ቤቱ አስተዳደሮች ግን ስጋቱን መሰረተ ቢስ ነው ይላሉ። ምክንያቱ ደግሞ እስር ቤት በነበሩበት ጊዜ የተለያዩ ክህሎትን ወስደዋልና ያ ደግሞ ለስራ ያገለግላቸዋል። ሌላው አስፈሪ ጉዳይ አሜሪካ መልሳ ወደ መጡበት ሀገር እንዳትሸኛቸው ነው። ለአሁኑ በጉዳዩ ላይ የተሰጠ አስተያየት ግን የለም። ለዶይቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ